የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ዛሬ የክልሉ የልማትና ሰላም እንቅስቃሴ በምርስ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ እንዳብራሩት እንደ ሀገርም ሆነ በክልሉ ተጋርጦ የቆየውን የጸጥታ ችግርን ከመቋቋም ጎን ለጎን የልማት ስራዎች ላይም በትኩረት ሰራ መቆየቱን ያመለከቱት በዚህም በሀገሪቱ ከፍተኛ ምርት ከሚሰበሰብበት ከክልሉ ባለፈው ዓመት በመኸር ምርት ከታረሰው 6.3 ሚሊዮን ሄክታር በ5.8ቱ ላይ የተዘራውን መሰብሰብ መቻሉን ጠቅሰዋል። አሁን ላይ እየሰራበት ያለው የመስኖ ስንዴ ልማትና ምርታማነትንም ያሳድጋል የተባለው የተፋሰስ ስራ መሆኑንም በማከል በመጀመሪያው ዙር የመስኖ ስንዴ ልማት እስካሁን 302359 ሄክታር ላይ በዘር መሸፈን ተችሏል ማለት ነው። የተፋሰስ የልማት ስራዎች በቀጣይ 60 ቀናቶች የሚሰሩ ይሆናል። 2.5 ሚሊዮን ሄክታር መሬት በዚህ ይለማል ማለት ነው። በሌላ በኩል ሰፊ የጸጥታ መደፍረስ ተስተብሎበት አመቱን ሙሉ በቀጠለው በኦሮሚያ ክልል ሲገለል የዜጎችን ሰላምና ጸጥታ ስስተጓጓል ተስተውሏል። መንግስት ጸጥታውን በማደፍረስ የሚከሰው ሸኔ በሚል ስም የሚጠራው የኦሮሞ ነጻነት ጦር በሚንቀሳቀስባቸው የወለጋ አራቱ ዞኖች በምዕራብና ሰሜን ሸዋ እንዲሁም በሁለቱ የጉጂ ዞኖች እንቅስቃሴውን ለመግታት ሶስት አበይት ተግባራት በመንግስት መከናወኑንም አውስተዋል አቶ ኃይሉ። አንደኛ፣ ህዝቡ በራሱ ተደራጅቶ የአካባቢውን ሰላም እንዲጠብቅ ህዝቡን የማደራጀት ስራ ተሰርቷል። ጋቸነ ስርና የሚል የስርዓቱ ደጀን ሆኖ ህዝቡ የራሱን ሰላም እንዲጠብቅ ተሰርቷል። በዚህም ውጤቶች ተገኝተዋል ማለት ነው። ሁለተኛው ደግሞ በተሳሳተ መንገድ ሽብርተኛ ቡድን የተቀላቀሉ ወጣቶች በአባገዳዮችና በአዶሊ ስንቄዎች በሚያደርጉት ጥሪ እስካሁን 312 የሚሆኑ ወጣቶች እንዲመለሱ ተደርጓል። በሶስተኛው ደረጃ የመንግስት የጸጥታ አካላቶች በሽብርተኛው ቡድን ላይ የማያዳግም እርምጃ እንዲወስዱ የማድረግ ስራ ተሰርቷል። በዚህም ከታህሳስ 16 እስከ ታህሳስ 30 ብቻ በአራቱ የወለጋዎች ሁለቱ ሸዋ ምዕራብና ሰሜን ሸዋ፣ ሁለቱ ጉጂዎች ላይ 876 ታጣቂዎች ተደምስሷል ማለት ነው። የአስቸኳይ ጊዜ አዋጁ ከታወጀ ወዲህ 2439 ነው በነብሰ ወከፍ እና በቡድን የታጠቀውን ሁሉ የመማረክ ስራ ተሰርቷል ማለት የህዝባችንና የክልላችን ደህንነት ለማረጋገጥ አጠናክረን መስራታችን እንቀጥላለን በምዕራብ እና ደቡብ ምዕራብ ኦሮሚያ ምስራቅና ምዕራብ ሀረርጌ ቆላማ ስፍራዎችን ጨምረው በአራት ዞኖች ባጋጠመው የድርቅ አደጋ ከ400 ሺህ በላይ ዜጎች ለችግር መዳረጋቸውን ያመለከተው የክልሉ ኮሚኒኬሽን ኃላፊ መግለጫ በሰውና እንስሳት ላይ የህይወት አደጋ እንዳይደርስ ምላሽ የተሰጠመ መሆኑንም አብራርተዋል። በቦረና 166136 የሚሆኑ ሰዎች በዚህ ችግር ተጠቂ ሆነዋል። በምስራቅ ባሌ 251662 በዚህ በድርቅ ምክንያት ለችግር ተጋልጧል ማለት ነው። ይሄ ችግር የሰው ህይወት ላይ ጉዳት እንዳያደርስ የእርዳታ እህል እያደረሰ ይገኛል። ከብቶች ላይ የሚደርሰውን ጉዳት ለመቀነስ ውሃና የመኖ አቅርቦትን እየሰራ ይገኛል ማለት ነው። በሌላ በኩል በክልሉ በሚንቀሳቀሰው ታጣቂ ቡድን ምክንያት ብቻ ከ500 ከመቶ ሺህ በላይ ዜጎች ከቤት ንብረታቸው መፈናቀላቸውንም ነው ኃላፊው የገለጹት። አምርተው ነግደው ይተዳደሩ የነበሩ ዜጎቻችን የተፈናቀሉ ናቸው። መንገዶች፣ ክሊኒኮች፣ ትምህርት ቤቶቹን አውድሟል። ያላወደመው ንብረት ያላጠፋው ህይወት የለም። መንግስትም አስፈላጊውን እርምጃ ሁሉ እየወሰደበት ይገኛል። በሀገሪቱ የታሰበው ብሔራዊ ምክክር ላይ እንዲሳተፉ ታስበው በቅርቡ ስለተለቀቁት ፖለቲከኞችም የተጠየቁት አቶ ኃይሉ ከባለፈው ሁኔታ ላይ ትምህርት ወስደው በሰከነ መንፈስ የተሰጣቸውን እድል ይጠቀማሉ የሚል ግምት አለን። ማለት በዚች አገር የህግ የበላይነት ሲረጋገጥ ብቻ ነው ችግሮቻችን መፈታት የሚችሉ። በህግ የበላይነት ጥራ ስር ተወያይተን የማንፈታቸው ችግሮች የሉ። በምንወያይበት ወቅትም አዎንታዊ የሆነ አስተዋጽኦ ይኖራቸዋል ከሚል ክሳቸው የተቋረጠ ስለሆነ በዚህ አግባብ ነው የክልላችን መንግስት የፌደራል መንግስቱ በወሰደው እርምጃ ላይ በጎ እርምጃ ነው የሚል አስተያየት አለን። በኦሮሚያ ታጣቂዎችን ለመምታት የሚወሰደው የአየር ጥቃት ሰላማዊ ዜጎች ላይ ጥቃት ይፈጽማል የሚባለውን መረጃ ግን አቶ ኃይሉ አጣጥለወት በኦሮሚያ ምንም አይነት የአየር ጥቃት አለመፈጸሙን ገልጸዋል። ሀላፊው በኦሮሚያ በተለይም በምስራቅና ሆሮ ጉድሩ ወለጋ ዞኖች አካባቢ ከኦሮሞ ነጻነት ጦር በተጨማሪ የጉሙዝና አማርኛ ተናጋሪ ያሏቸው ታጣቂዎችም ህብረተሰቡን እንደሚያፈናቅሉና በሁሉም ላይ መንግስት ተመሳሳይ እርምጃ እንደሚወስድም ነው በመግለጫቸው ያመለከቱት። ለዶች ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።